America, Dems, Radio, it's very important that the full measure of the Constitution be implemented and that we shouldn't use the anti terrorism proclamations as mechanisms to be able to curb. <laughs> የጸረ ሽብር ህጉንም የሐሳብን በነፃነት መንሸራሸር ለማስቆም እንደ መሳሪያ ልንጠቀምበት አይገባም። በአሁኑ ወቅት በአህጉሪቱ ለሚያካሂዱት የሥራ ጉብኝት አዲስ አበባ የሚገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪን ድምፅ ነው የሰማ ነው። የውጭ ጉዳይ ሚኒስትሩ ዛሬ በሸራተን አዲስ የሰጡትን ጋዜጣዊ መግለጫ ተከታትለናል። ዘገባውን እናቀርባለን። በኢትዮጵያ ባሳለፍነው ሳምንት መገባደጃ ከታሰሩት ሶስት ጋዜጠኞች በተጨማሪ አንድ የተቃዋሚ ፓርቲ ልሳን ጋዜጣ ዘጋቢ በዛሬው ዕለት በአዲስ አበባ በቁጥጥር ስር መዋሉን አዘጋጆቹ አስታወቁ። በዜና መጽሔት ክፍለ ጊዜ በያዝ ነው ዘገባ የዚህንም ዝርዝር ይዘናል። በወቅታዊ ርዕሶች ዙሪያ ያተኮሩ ሌሎች ዘገባዎችና ቅንብሮችን አካተን ከዛሬ ሐሙስ ሚያዝያ 23 2006 ዝግጅታችን ጋር ምሽቱን የምናስተናግዳችሁ እኔ ቆንጅ ይታየና፣ እኔም አሉላ ከበደ ከአቀናባሪያችን ቴሌላይም ባክ ና ከስርጭት መሐንዲሱ ሊናስ ሪምቆስ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት በአምቦና አካባቢዋ ቁጥራቸው 15 የሚደርስ በኦሮሚያ ክልል ሰዎች ተገድለዋል ሲል የኦሮሞ ፌዴራላዊ ኮንግረስ ከሷል። ኦፌኮ የአካባቢውን ምንጮች ጠቅሶ ዛሬ ይፋ ባደረገው በዚህ መግለጫው የኢህአዴግ መንግስት ለዚህ የኃይል እርምጃ ተጠያቂ ነው ብለዋል። መግለጫው አክሎም የኦሮሞና የአማራ ብሔረሰቦችን ለማጋጨት ደባ እየተካሄደ ነው ሲል ወንጅሏል። በእለቱ አብይ ርዕስ ዘገባ እናቀርብበታለን። የአህጉሪቱን እጅግ ደም አፋሳሽ የሆኑ ግጭቶች ለመዋጋት የሚካሄዱትን አፍሪካ መራሽ ጥረቶች ዩናይትድ ስቴትስ ትደግፋለች ሲሉ የውጭ ጉዳይ ሚኒስትር ጆን ኬሪ አስገነዘቡ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ዛሬ ሐሙስ በአዲስ አበባ ጉብኝታቸው ላይ ሲናገሩ ብዛት ያላቸው ሀገሮች ወደ ተስፋፋ ብጥብጥ የማሽቆልቆል አደጋ ላይ ናቸው ብለዋል። it is clear that the unspeakable violence in the Central African Republic, the deliberate killing of civilians on both sides, ለመናገር በሚያዳግት ሁኔታ ዘግናኝ የሆነው የመካከለኛው አፍሪካ ሁከት እና በደቡብ ሱዳን በሁለቱም ወገኖች ሲቪሎች ላይ ሆን ተብሎ የሚፈጸመው ግድያ ተባብረን መስራት አጣዳፊ መሆኑን የሚያሰምሩ መሆናቸው ግልጽ ነው። የውጭ ጉዳይ ሚኒስትሩ በአፍሪካ ህብረት ዋና ጽህፈት ቤትን የጎበኙ ሲሆን በዚያም ሙስሊሞች በክርስቲያን ሚሊሺያዎች ጥቃት አገር ጥለው እየተሰደዱበት ስላለው የመካከለኛው አፍሪካ ሪፑብሊክ ጉዳይ ከህብረቱ ባለስልጣናት ጋር ተነጋግረዋል። ቀደም ብለውም ሚኒስትር ኬሪ ከኢትዮጵያ፣ ከዩጋንዳ እና ከኬንያ የውጭ ጉዳይ ሚኒስትሮች ጋር የደቡብ ሱዳን ሁለቱም ተፋላሚ ወገኖች ለወራት ደም እያፋሰሰ ያለውን ውጊያ እንዲያቆሙ ለማድረግ በሚካሄዱ ጥረቶች ስላሉ ፈተናዎች ተወያይተዋል። ደቡብ ሱዳን ሀገሪቱን የሚያረጋጋ ህጋዊ ኃይል እንደሚያስፈልጋት የውጭ ጉዳይ ሚኒስትሩ ተስማምተውበታል። ከአሁን ቀደም ዩናይትድ ስቴትስ ከአንድ ሚሊዮን የሚበልጥ ሕዝብ ከቤት ንብረቱ እንዲፈናቀል በዳረገው በዚህ ግጭት ተጠያቂ የሆኑትን በጉዞና በገንዘብ ነክ እቀባ እንደምትቀጣ ማስጠንቀቋ አይዘነጋም። ሚስተር ኬሪ ጨምረው ናይጄሪያ በብዙ ሺህ ሰዎች መገደል የሚወነጀሉትን ጽንፈኛ እስልምና አክራሪዎች ለመዋጋት በያዘችው ትግል ዩናይትድ ስቴትስ እንደምትረዳ ገልጠዋል። የውጭ ጉዳይ ሚኒስትሩ በአዲስ አበባ ቆይታቸው ከሶማሊያ ፕሬዚደንት ሐሰን ሼህ ሙሐሙድ ጋር ተገናኝተው በአልቃይዳው ግብረአበር አልሸባብ ላይ ስለተያዘው ትግል ይወያያሉ። ከነገ ወዲያ ቅዳሜ፣ ሚኒስትር ኬሪ ወደ ኮንጎ ዲሞክራሲያዊት ሪፑብሊክ ይጓዙና በመቀጠል አንጎላ ደርሰው የፊታችን ሰኞ ወዲህ ወደ ዋሽንግተን ይመለሳሉ። የኢትዮጵያ ሕዝብ ተወካዮች ምክር ቤት የይቅርታ አዋጅ ማሻሻያን አስመልክቶ የቀረበውን ረቂቅ የጸረ ተመሳሳይ ጾታ ግንኙነትን አንቀጽ አውጥቶ በማሻሻል ሕግ አድርጎ አጽድቋል። ባልደረባችን ሄኖክ ሰማግዜር ዝርዝሩን ይዟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አዲስ አበባ ከመግባታቸው አንድ ቀን አስቀድሞ በርካታ ንትርክ ያስነሳውን የኢትዮጵያ የይቅርታ አዋጅ ማሻሻያ የሕዝብ ተወካዮች ምክር ቤት አጽድቋል። የጸረ ተመሳሳይ ጾታ ግንኙነት ይዘት እንዳለው በመግለጽ የሰብዓዊ መብት ድርጅቶችና ምዕራባውያን መንግስታት ሲተቹትና የሕግ ማሻሻያ እንዲኖር ሲመክሩ የቆዩበት ሕግ በፓርላማ ተሻሽሎ ጸድቋል። የረቂቅ አዋጁ ክፍል 3 አንቀጽ 14 ንዑስ አንቀጽ 1 ይቅር የማይባሉ ወንጀሎች በማለት ካስቀመጣቸው መካከል ሽብርተኝነት፣ ሕገወጥ የሰዎች ዝውውር፣ የሐሰት ገንዘብ ማሰራጨትና ሕገወጥ ዕጽ ማሰራጨት በሕፃናትና ሴቶች ላይ የሚፈጸሙ ጾታዊ ጥቃቶችን ይጠቅስና የተመሳሳይ ጾታ ግንኙነትንም እንዲሁ በጥቅል ግብረ ሰዶማዊነት ሲል ይቅር የማይባል ወንጀል በማለት የፈረጀ ነበር። ይህ አንቀጽ ሙሉ በሙሉ ተሰርዞ በምትኩ በሌሎች ሕጎች የተደነገጉ ክልከላዎች እንደተጠበቁ ሆኖ በዚህ አዋጅ አንቀጽ ሶስት የተደነገገውን የይቅርታ ዓላማ ለማሳካት ቦርዱ በዚህ አዋጅ መሠረት የሚቀርቡለት የይቅርታ ማመልከቻዎች ከመንግስትና ከህዝብ ጥቅም አንጻር በማመዛዘን ያስተናግዳል በሚል የህግ ቋንቋ ተተክቷል። የኢትዮጵያ መንግሥት የሚኒስትሮች ምክር ቤት ወደ ፓርላማ የመራው የይቅርታ አዋጅ ማሻሻያ ረቂቅ ሕግ በስፋት በሀገሪቱ ርዕሰ ብሔር ማለት በፕሬዝዳንቱ ይቅርታ የሚሰጥባቸው ወንጀሎችና ዝርዝር ያፈጻጸም ሂደቶችን የሚከልስና የሚያሻሽል ነው። በዚህም የተለያዩ የስልጣን ማዕከላት ከክልል እስከ ፌዴራልና የይቅርታ ኮሚሽንን ሚና የሚያካትት ህግ ነው። በኢትዮጵያ የተመሳሳይ ጾታ ግንኙነት ከ15 ዓመት ጀምሮ ረጅም የእስራት ቅጣት በወንጀለኛ መቅጫ ህጉ የተቀመጠበት ነው። በአፍሪካ ከ38 በላይ ሀገሮች የተመሳሳይ ጾታ ግንኙነትን በወንጀል ይቀጣሉ። አድማጮች ዜናው የሚተላለፍላችሁ እዚሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዩክሬን መንግስትና በደቡብ ምስራቅ ዩክሬን በሚንቀሳቀሱት አፍቃሪ ሩሲያ ተገንጣዮች መካከል ንግግር እንዲካሄድ ጥሪ ማቅረባቸው ተነግሯል። የውጭ ጉዳይ ሚኒስትሩ ይህን ጥሪ ያቀረቡት በፔሩ ጉብኝታቸው ወቅት መሆኑም ተጠቁሟል። በሌላ በኩል በምስራቅ ዩክሬን አፍቃሪ የሩሲያ ታጣቂዎች ሆርሊፍካ የምትባል ከተማ ምክር ቤትን ዛሬ መቆጣጠራቸው ተዘግበዋል። በአሁኑ ጊዜ ተገንጣዮቹ ወደ አስራ ሁለት የሚሆኑ ከተሞችን መያዛቸው ነው ማለት ነው። በአንደኛዋ ከተማ በዶኔትስክ በምትባለው እንደ አውሮፓውያን አቆጣጠር ግንቦት አስራ አንድ ቀን ከዩክሬን የመገንጠል ውሳኔ ሕዝብ እንዲካሄድም አቅደዋል። ባለፈው ወር በክሪሚያ ልሳነ ምድር በተካሄደ ተመሳሳይ ውሳኔ ሕዝብ ግዛቲቱን ሩሲያ ጠቅልላ ወደ ራሷ እንዳስገባቻት ይታወሳል። የዩክሬን ጊዜያዊ ፕሬዚደንት ኦሌክሳንደር ቱርቺኖቭ መንግስታቸው በሁለቱ ምስራቃዊ ክፍላተ ሃገር እየተባባሰ የመጣውን አፍቃሪ ሩሲያ ተገንጣይ ንቅናቄ ለመቆጣጠር በራሱ ወታደሮች ብቻ እንዳልቻለ ማስታወቃቸው ይታወሳል። ይህ በዚህ እንዳለ ዓለም አቀፍ የገንዘብ ድርጅት አይኤምኤፍ የሩሲያን የእድገት ትንበያ ከአንድ ነጥብ ሶስት ከመቶ ወደ ዜሮ ነጥብ ሁለት እንደ ቀነሰው ታውቋል። እዚህም ምክንያቱ በጂኦፖለቲካዊ ውጥረቶችና ሩሲያ በዩክሬን ጉዳይ የተጫወተች ባለችው ሚና ምክንያት በተጣሉባት እቀባዎች የተፈጠረው ከበድ ያለ ያለማስተማመን ሁኔታ ነው ሲል አይኤምኤፍ አስታውቋል። የቻይናው ፕሬዚዳንት በምዕራባዊው የሺያንጃንግ ክፍለ ግዛት የምድር ባቡር ጣቢያ የደረሰ የቦምብ እና የጩቤ ጥቃት ተከትለው ወሳኝ እርምጃ ይወስዳሉ ሲሉ ዝተዋል። ትናንት ረቡዕ ማታ ኢምሩኪ በምትባለው ከተማ አጥቂዎቹ የባቡር ጣቢያ ውስጥ ቦምቦችን በማፈንዳታቸውና መንገደኞችን በስለት መውጋታቸውን እንዲሁም በጥቃቶቹ ሶስት ሰዎች ተገድለው ሰባ ዘጠኝ መቁሰላቸውን ባለስልጣናት አስታውቀዋል። የሞቱት አንዱ በአካባቢው ቆሞ የነበረ ሰው እና ሁለቱ ደግሞ አጥቂዎቹ መሆናቸውን የመንግስቱ ፒፕልስ ዴይሊ ጋዜጣ ገልጠዋል። ጥቃቱ አጥፍቶ ጠፊ የአጥፍቶ ጠፊ ጥቃት ይሁን አይሁን ግልጽ አይደለም። የቻይና መንግስት የዜና ወኪል ሽንዋ ሁለቱ ሰዎች ለረዥም ጊዜ ሃይማኖታዊ ጽንፈኝነትን እንቅስቃሴ ሲያካሂዱ የቆዩ ናቸው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የሳህል አውራጃ ልዩ ልዑካቸውና የጽህፈት ቤቱ ኃላፊ እንዲሆኑ ኢትዮጵያዊቱን ወይዘሮ ሂሩት ገብረስላሴን መሾማቸውን ይፋ አድርገዋል። ኢጣሊያዊውን ሮማኖ ፕሮዲን የሚተኩት ወይዘሮ ሂሩት በኮንጎ ዲሞክራሲያዊት ሪፑብሊክ የተባበሩት መንግስታት ሰላም አስከባሪ ተልእኮ የፖለቲካ ጉዳዮች ክፍል ዲሬክተርና የጎማ አካባቢ ቢሮ ኃላፊ ሆነው አገልግለዋል። ከዚህ አስቀድሞም በአፍሪካ ቀንድ እንዲሁም በምስራቅና ማዕከላዊ አፍሪካ የኦክስፋም ክልላዊ ሰላም ግንባታና ና ግጭት አያያዝ አማካሪ እንደነበሩ ተነግሯል። በመጨረሻም በዓለም ዙሪያ በሺዎች የተቆጠሩ ሰራተኞች በዛሬው ዕለት ሜዴ ተብሎ የሚታወቀውን ዓለም አቀፍ የሰራተኞች ቀን በሰላማዊ ሰልፎች ያከበሩ ሲሆን በቱርክ ፖሊሶች ሰልፈኞች ላይ አስለቃሽ ጋዝና ሰልፍ መበተኛ ኃይለኛ ውሃ ረጭተውባቸዋል። በኢስታንቡል ሰልፈኞቹ በየአመቱ የሜዴ ትዕይንተ ህዝብ ወደሚካሄድበት ወደ ታክሲም አደባባይ ሲያመሩ ከፖሊሶች ጋር ተጋጭተዋል። ባለፈው አመት በኢስታንቡል ዋና ከተማ በአንካራ በኢስታንቡልና በዋና ከተማዋ በአንካራ የሜይዴ ዕለት የተካሄደ ሰልፍ ወደ ግዙፍ የተቃውሞ ሰልፍ ተቀይሮ ቢያንስ 50 ሰዎች መቁሰላቸው እንዲሁም አንድ መቶ አርባ ሰዎች መታሰራቸው ይታወሳል። በሩሲያ ሰራተኞች በዋና ከተማዋ ሞስኮ ቀዩ አደባባይ ተሰልፈው በአገሬ ኮራለው፣ ፕሬዝዳንታችንን እናምናቸዋለን የሚሉ መፈክሮች ያሉባቸው ሰሌዳዎች ይዘው ታይተዋል። ሰፈይ ትብረት እንደ አውሮፓውያን የዘመን አቆጣጠር ከ1991 ከፈረሰች ወዲህ በቀዩ አደባባይ የሜይዴ ሰልፍ ሲካሄድ ይህ የመጀመሪያው ነው። በመጨረሻም አድማጮች አንድ እርማት ንስጥና ዜናውን እናበቃለን። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ከኮንግረሱ በተሰጠው መመሪያ መሰረት የ2013 ዓመተ ምህረትን የሀገሮች አመታዊ የሽብር ሪፖርት ትናንት ይፋ ሲያደርግ ኤርትራን በተመለከተ ሀገሪቱ ባለፈው አመት ዋና በሚባሉ አለም አቀፍ የሽብር ተግባር እንዳልተሳተፈች ገለጸ የተባለው ኤርትራ ውስጥ ባለፈው አመት ምንም አይነት ዓለም አቀፍ ሽብር አልተፈጸመም በሚል እንዲታረምልን በትህትና እንጠይቃለን። ዜናው አበቃ። የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ቆንጂት ታዬና አሉላ ከበደንን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረትም ቀዳሚው የዕለቱ ዋቢ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ጠቅምሻል። ስንነቀለው የሚለው ሀሳብ አንትሮፖሎጂካሊ በሌላም ብታጠናው ራስን የሚያፈርስ ህብረተሰብን የሚያፈርስ ነው። በመሰረቱ ስንነቀል ለውጥ ማንም ማድረግ አይችልም። ጥሩ ለውጥ የሚመጣው ባለፈው ላይ መልካሙን ወስደ በላዩ ላይ ስትገነባ እንጂ ሁሉም ነገር ስሩን ከነቀልከው የሚተወልግና የሚሞት ነገር እንጂ የሚቆም ነገር አታይም። ባለፉት ከአርባ በላይ ዓመታት በኢትዮጵያ የታዩ የባህል ለውጦችን የሚዳስሰውና በግርድፍ ትርጉሙ የባህል ለውጥ በኢትዮጵያ በሚል ርዕስ በቅርቡ ለንባብ የበቃው መጽሐፍ ደራሲ ዶክተር አለማየሁ መኮንን ነው የሰማ ነው። በመጽሐፉ ዙሪያ የተጀመረው ቃለ ምልልስ ሁለተኛ ክፍል በባህልና ማህበረሰብ ይቀርባል። ተከታተሉ። ለምሽቱ በርከት ያሉ ሌሎችንም ቅንብሮች ይዘናል። አሁን ወደ ዕለቱ አብይ ርዕስ እናልፋለን። በአምቦና አካባቢዋ ቁጥራቸው አስራ ሰባት የሚደርስ በኦሮሚያ ክልል ሰዎች መገደላቸው ተዘግቧል፣ ይላል የኦሮሞ ፌዴራላዊ ኮንግሬስ ሲከስ ኦፌኮ የአካባቢውን ምንጮች ጠቅሶ ዛሬ ይፋ ባደረገው በዚህ መግለጫው። የኢህአዴግ መንግስት ለዚህ ኃይል እርምጃ ተጠያቂ ነውም ብለዋል። መግለጫው አክሎም የኦሮሞና የአማራ ብሔረሰቦችን ለማጋጨት ደባ እየተካሄደ ነው ሲል ወንጅሏል። መለስካቸው አመሃ ዝርዝሩን ይዟል። በኦሮሚያ የተለያዩ አካባቢዎች ዛሬም የተቃውሞ ሰልፎች እየተካሄዱ ለመሆናቸው ለቪኦኤ መረጃዎች ደርሰዋል። ለምሳሌ በደቡብ ምዕራብ ኦሮሚያ ከአዲስ አበባ ከተማ 60 ኪሎ ሜትር ርቃ በዓለም ገና ሶዶ ጎዳና ላይ የምትገኘዋ ሌመን ከተማ አያሌ ነዋሪዎች ሰላማዊ ሰልፍ ወጥተው ወደ ከተማዋ አስተዳደር ጽፈት ቤት ሲጓዙ እንዳሉ አንድ ስማቸው እንዲጠቀስ ያልፈለጉ ተሳታፊ ለቪኦኤ ስልክ ደውለው ድባቡን ሰጥተውናል። ሌሎች የአምቦ ነዋሪዎች መሆናቸውን የገለጹ ሰዎች ደግሞ እንደተናገሩት የአምቦ ከተማ ዛሬ ጸጥ ያለች ብትሆንም ውጥረት እንደነገሰባትና በመከላከያ ኃይል እየተጠበቀች መሆኗን ገልጸዋል። የጉደርና የጥቁር እንጭኒ አካባቢ ተመሳሳይ ጸጥታ እንደሌለ የሚጠቁሙ ምልክቶች አሉ ብለዋል። በእነዚህ ነዋሪዎች አባባል በሰዎች የታጨቁ ተሽከርካሪዎች በፖሊስ ታጅበው ከጥቁር እንጭኒ እና ከጉደር አቅጣጫ አምቦ ወደሚገኝ እስር ቤት ሲያቀኑ ታይተዋል። አምቡላንሶችም ወደ ሆስፒታሉ ሲመላለሱ ተስተውለዋል ብለዋል። የኦሮሞ ፌዴራላዊ ኮንግሬስ የአካባቢ ምንጮችን ጠቅሶ ለቪኦኤ እንደተናገረው ከጉደር ስድስት ሰዎች፣ ከአምቦ ከተማ ደግሞ አስራ አንድ ሰዎች ተገድለዋል ይባላል። የሟቾቹን ቁጥር ግን በእርግጠኝነት ለመናገር እጅግ አስቸጋሪ እንደሆነም የፓርቲው አመራር አባላት ይናገራሉ። ኦፌኮ ዛሬ ይፋ ባደረገው መግለጫ እንዳተተው ሕዝብም ሆነ ፓርቲው አስቀድሞ እንደጠየቀው በልማት ትስስር ስም የኦሮሚያ ከተሞችን ከአዲስ አበባ ለመቀላቀል የተጀመረውን እንቅስቃሴ እንዲቆም መንግስትን በሰላማዊና በህጋዊ መንገድ እንደጠየቀ ያስታውሳል። መንግስት ለዚህ ሰላማዊና ህጋዊ ጥያቄ የሰጠው ምላሽ ግን የኃይል እርምጃ ነው ይልና በአምቦ፣ በነቀምቴ፣ በግንቢ፣ በመቱ፣ በአዳማ፣ በባሌ ሮቤ በቡሌ ሆራ እና በሌሎችም ከፍተኛ ትምህርት ተቋማት በተወሰደው የኃይል እርምጃ በዜጎች ላይ የህይወት ጥፋትን፣ የንብረት መውደምን አስከትሏል ይላል። ለዚህም ኃላፊነት የጎደለው እርምጃ ነው ላለው ድርጊት ተጠያቂው የኢህአደግ መንግሥት ነው ሲል ይከሳል። ወደፊትም መደረግ አለበት የሚለውን አቶ ገብሩ ገብረ ማርያም የፓርቲው ምክትል ሊቀመንበርና የመድረክ ጸሐፊ ያብራራሉ። የቦታው በሰላማዊ መንገድ ጥያቄ እየቀረበ ነው። ለዚህ ሰላማዊ መንገድ ደግሞ አስተዳዳሪዎች በሚወጣው ህዝብ ፊት ተገኝቶ እየተደረገ ያለውን የሚሉትን ማስረዳት እና በሰላማዊ መንገድ ህዝቡ እንዲያዳምጣቸው ማድረግ ነው እንጂ ወደ መሳሪያ መሄድና ጉዳት ማድረስ፣ ንብረት ማውደም የመሳሰሉት በማንም አካል የሚበረታታ አይደለም በማንኛውም አካል። መግለጫው አክሎም ህግን በመተላለፍ የሰው ህይወት ያጠፉ፣ አካል ያጎደሉና ንብረት ያወደሙ ድርጊታቸው በገለልተኛ አካል ተጣርቶ ህጋዊ ውሳኔ እንዲሰጣቸው ይጠይቃል። በማጠቃለያው ላይም በአሁኑ ወቅት የአማራና የኦሮሞ ወንድማማች ህዝቦችን ለማጋጨትና የወቅቱን የህዝብ ጥያቄ አቅጣጫ ለማሳት መንግስት ደባ እየፈጸመ ነው ሲል ይከሳል። ለሁለቱ ህዝቦችም መተባበርንና ፍቅርን እንዲያጠናክሩ ጥሪ ያቀርባል። ይህንን ክስ ለማቅረብ ምን ምልክቶች አገኛችሁ? የሚል ጥያቄ ለአቶ ገብሩ ገብረ ማርያም አቅርቤ ነበረ። ዌል ይህን ለማለት ያበቁን ምልክቶች አንዳንዱ ቦታ አንዳንድ ሰዎች በግለሰብም ደረጃ ይሆናል ወይም ደግሞ በግሩፕ ተነስተው እኛ ምን አገባን የሚሉ አሉ። በዛ ምክንያት ኦሮሞዎች ደግሞ የሚመልሷቸው ነገሮች ስላሉ ይሄ ህዝብ ለዘመናት አብሮ የኖረ ለዘመናት የሚደርስበትን በደልና ጭቆና አብሮ የተጋፈጠ ህዝብ ስለሆነ ዛሬም ቢሆን በምንም አይነት ቅስቀሳ ወደዛ ሁኔታ አይሄድም፣ እንዲሄድም አንፈልግም። ለዚህም ነው ይሄ በመንግስት የሚደረግ በግለሰቦች የሚደረግ በቡድን የሚደረግ እንዲህ አይነቱ አዝማሚያ ከተውንም እንዲሰረዝ እንዲወድም ማንም ይህንን እንዳይከተል ለማስገንዘብ ነው። የአዲስ አበባ ዩኒቨርሲቲ ዋና ቅጥር ግቢ ዛሬ ከቀትር በፊትም ሆነ ከቀትር በኋላ ዙሪያውን በፖሊስ ኃይል ተከቦ እንደነበረ ለማየት የሚቻል ቢሆንም በውስጥ ግን የተለየ እንቅስቃሴ ለመኖሩ ምንም አይነት መረጃ አልተገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። በኢትዮጵያ ባሳለፍነው ሳምንት ማገባደጃ ከታሰሩት ሶስት ጋዜጠኞች በተጨማሪ አንድ የተቃዋሚ ፓርቲ ልሳን ጋዜጣ ዘጋቢ በዛሬው ዕለት አዲስ አበባ ውስጥ በቁጥጥር ስር መዋሉን አዘጋጆቹ አስታውቀዋል። የአንድነት ለፍትህና ለዲሞክራሲ የአዲስ አበባ አመራር አባላት ፓርቲው የፊታችን እሁድ በአዲስ አበባ የጠራውን ሰላማዊ ሰልፍ ሲያስተባብሩ በቁጥጥር ስር መዋላቸውንና በርካቶች ተዋክበው እየታሰሩ መፈታታቸውን የፓርቲ ልሳን ጋዜጣ ፍኖተ ነጻነት አዘጋጆች ለአሜሪካ ድምጽ ተናግረዋል። ሄኖክ ሰማእግዜር የዘገባውን ዝርዝር ይዞ ቀርበዋል። የአንድነት ለፍትህና ለዴሞክራሲ ፓርቲ ልሳን የሆነችው ፍኖተ ነጻነት ጋዜጣ ዘጋቢ ነብዩ ኃይሉ በዛሬው ዕለት በአዲስ አበባ በቁጥጥር ስር መዋሉን የጋዜጣው አዘጋጅ ለቪኦኤ አስታውቋል። ከነብዩ ጋር አብሮ የአንድነት የአዲስ አበባ ሊቀመንበር ዘካሪያስ የማነ ብርሃንና ዘላለም ደበበ በካሳንችስ ፖሊስ ጣቢያ ታስረው እንደሚገኙ የፍኖተ ነጻነት ጋዜጣ አዘጋጅ ዳዊት ሰለሞን ገልጾልናል። ዳዊት መስመር ላይ ይገኛል። ከአዲስ አበባ እንደምናመሸ። ዳዊት እንደምናመሸ። በቅድሚያ እስቲ በዛሬው ዕለት የተፈጠረው ነገር እንዴት እንደተከሰተና ዘጋቢያችሁ እንዴት እንደተያዘ ግለጽልን። የተከሰተው ነገር ያው የፊታችን እሑድ በአዲስ አበባ የሪታ ቀን በማለት የተሰየመውን ሰላማዊ ሰልፍ ፓርቲው ለማድረግ ለአዲስ አበባ መስተዳድር የእውቅና ክፍል ደብዳቤ አስገብቶ እውቅናውን ያው ከረጅም ጊዜ መጓተት በኋላ እውቅናውን አግኝቷል። ይህንን የእውቅና ደብዳቤ ከያዘበት ዕለት ጀምሮ ማለት ነው በከተማይቱ ቅስቀሳ እየተደረገ ነው። ምክንያቱም በሰልፉ አንድነት አምስት መቶ ሺህ ያህል ህዝብ እንደሚገኝ ለአዲስ አበባ መስተዳድር አስታውቋል። ይህንን ህዝብ ደግሞ ለማግኘት ግዴታ መውጣት አለብህ። ፍላየርስ መበተል፣ ፖስተሮች መለጠፍ፣ የመኪና ቅስቀሳ ማድረግ ይጠበቃልና ይህንን በሚያደርጉበት ሰዓት ነው እንግዲህ የፓርቲው አመራሮችና አባላት ከትላንትና ዕለት ጀምሮ የተለያዩ የፖሊስ ጣቢያዎች እየተያዙ እየተለቀቁ ነው። ነገር ግን ቅድም በመግቢያ እንደጠቀስከው ዛሬ ጋዜጠኛ ነብዩ ሀይሉ እና የአዲስ አበባ አንድነት ለዲሞክራሲ እና ለፍትህ ፓርቲ ሊቀመንበር አቶ ዘካርያስ ሰማነ ብርሃን እንዲሁም የብሔራዊ ምክር ቤት አባል አቶ ዘላለም ደበበ በካሳንቺስ ስድስተኛ ፖሊስ ጣቢያ በቁጥጥር ስር ውለዋል። ከዚህ ቀደም ያደርገው የነበረው ፖሊስ ምንድን ነው? ለተወሰኑ ሰዓታት አባላቱን ወረቀት ወይም የቅስቀሳ ስራ የሚሰሩትን አባላት በመያዝ እንደው የስራቸውን ወይም የቅስቀሳ ጊዜያቸውን ካጓተተ በኋላ እንደዚሁ ምንም ቃል ሳይቀበል ወይም የተለየ ነገር ሳያደርግ ይለቅ ነበረ። ነገር ግን ዛሬ እነ ልዩ እንደሚያድሩ ነገም ሜክሲኮ ወደሚገኘው ፍርድ ቤት ፖሊስ እንደሚያቀርባቸው ነግሮናል። ምን ያህል ናቸው? በአጠቃላይ አሁን በቁጥጥር ስር የዋሉት ታስረው የተፈቱ ትናንትና ዛሬ ዛሬ ታስረው የተፈቱት አራቱን ነብዩን ሳይጨምር ማለት ነው። ሀያ አምስት ሰዎች ታስረው ዛሬ ተፈተዋል። የተወሰኑት ስድስት ልጆች ደግሞ ቦሌ አካባቢ በሚገኝ ፖሊስ ጣቢያ ውስጥ አሁንም ታስረው ይገኛሉ። እስቲ ስለ ጋዜጠኛ ነብዩ ኃይሉ እንነጋገር። በስራ ላይ የጋዜጠኝነት ስራ እየሰራ ባለበት ጊዜ ነው የታሰረው ወይስ የቅስቀሳ ስራ እየሰራ ነበር? ከቅጥር ግቢው መኪኖች ለቀስቀሳ ሲወጡ አንዳንድ ጋዜጠኞችን በመኪና ውስጥ እንዲገኙ እናደርጋለን። እነዚህ ጋዜጠኞች ጋዜጠኞች መሆናቸውን የሚያስታውቅ የፍኖተ ነጻነት አዘጋጆች መሆናቸውን የሚገልጽ መታወቂያ እንዲይዙ ይደረጋሉ። ምንድን ነው ወደ ከቀስቃሾቹ ጋር የሚሄዱት እነዚህ ጋዜጠኞች? ከሕዝቡ ጋር የፓርቲው አባላት ሲገናኙ እንደው የሚኖረውን ነገር ሕዝቡ ስለ ሰላማዊ ሰልፉ ወይም ስለሚሰጠው ወረቀት ያለውን ግንዛቤ በዚያው ለጋዜጠኞች እንዲነገር ለማድረግ እና መረጃውን በሶሻል ሚዲያ አማካኝነት ለመልቀቅ በፓርቲው የራሱ የሆነ ድረገጽም አለው። በዚያ ድረገጽ አማካኝነት እንዲደርስ ለማድረግ ጋዜጠኞች ይላካሉ። በዚሁ መሰረት ነው እንግዲህ ነብዩ የጋዜጠኝነት ስራውን ለመስራት ከሶስቱ ሰዎች ጋር ወደ ካሳንችስ አምርቶ ነበረ እና የጋዜጠኝነት ስራውን እንዲሰራ ነው ከሶስቱ ሰዎች ጋር ወደ ካሳንችስ አካባቢ ያመራው። ፖሊስ ግን አንድ ላይ አስሮታል። ይሄ ነው። ያንን እንግዲህ ዳዊት በስተመጨረሻ መጨረሻ ሚያዝያ ሀያ ስድስት ቀን የፊታችን እሁድ የእሪታ ቀን በሚል ነው የአንድነት ለፍትህና ለዴሞክራሲ ፓርቲ ህዝባዊ ሰልፍ የጠራው። ምንድን ነው አላማችሁ? በዚህ ሰላማዊ ሰልፍ ምን እናሳካለን? ምን አይነት ጥሪዎች እናቀርባለን ብላችሁ ነው የሪታ ቀን ስለምን አላችሁት? እንግዲህ የሪታ ቀን የተመረጠበት ዋነኛ ምክንያት ካነሳነው ከተነሳው ሀሳብ ጋር የተያያዘ ነው። የተቀመጠው አጀንዳ ህዝቡ በኑሮ ውድነቱ በጣም ረጅም ጊዜ ሆኖታል። መንግስት ከአስራ አንድ ነጥብ አምስት በላይ ከአስራ አንድ ነጥብ ፐርሰንት በላይ የሀገሪቱ ኢኮኖሚ ሁልጊዜ እንዳደገ ይናገራል ነገር ግን ዳቦ የራባቸው የሚበሉት የሚጠጡት እያጡ ከትምህርት ቤት የሚቀሩ ብዙ ሰዎች ብዙ ህጻናቶች አዲስ አበባን እንግዲህ አቅፋ ይዛለች። የስራ አጥ ቁጥሩ በጣም በርክቷል። ምንም እንኳን መንግስት የሚያወጣው ሪፖርት የዚህ ግልባጭ ቢሆንም ማለት ነው ከገዢው ፓርቲ የተለየ አቋም ይዞ ወይም ደግሞ የገዢ ፓርቲ አባል ሳይሆኑ በሞያ ማለት ነው፣ በሜሪት እንደው ተወዳድሮ ሰው ስራ የማግኘት እድሉ በጣም እየጠበበ መጥቷል። እንግዲህ በጣም ብዙ ችግሮች አሉ። የፍትህ መጓደል አለ። እንግዲህ እንደምታየው ሰዎች ምንም ዋስትና የላቸውም። መንግስት የፈለገውን ስም እያወጣ ከሱ ከገዢ ፓርቲ የተለየ አቋም ያላቸውን የራሳቸውን ሀሳብ በነፃነት የሚገልጹ ሰዎችን የተለያየ ስም እየለጠፈ እያሰረ ነው። መንግስት በሃይማኖት ጣልቃ መግባት የለበትም የሚሉ የሃይማኖት ሰዎች ጭምር ማለት ነው ክብራቸው እየተዋረደ እጅግ በጣም ኢሰባዊ በሆነ መንገድ በምርመራ ወቅት በደል ወንጀል እየተፈጸመባቸው እንደሆነ በፍርድ ቤት በሚቀርቡባቸው አጋጣሚዎች ሁሉ እየተናገሩ እያደመጥን ነው። ፍርድ ቤቶች ይሄ ሕገ መንግስታዊ ጥሰት መሆኑን እንደው ተረድተው በመርማሪዎች ላይ እርምጃ እንዲወሰድ ማድረግ ሲገባቸው ነገሩን በችልታ ማለፋቸው ፓርቲውን አሳዝኖታል። ስለዚህ ይሄ የፓርቲው ሀዘን የአዲስ አበባ ሕዝብ ማዘን እንደሆነ በተለያዩ መንገዶች ስለተመለከትን ለዚህ ነው የእሪታ ቀን በማለት የሰየም ነው። የአንድነት ለፍትህና ለዲሞክራሲ ፓርቲ ልሳን የሆነችው ፍኖተ ነጻነት ጋዜጣ አዘጋጅ ዳዊት ሰለሞን ለሰጠህን ማብራሪያ አመሰግናለሁ። እጅግ በጣም አመሰግናለሁ። ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። የጸረ ሽብር ህጉ ሀሳብን በነጻነት መንሸራሸር ለማስቆም እንደ መሳሪያ ልንጠቀምበት አይገባም ሲሉ ኢትዮጵያን በመጎብኘት ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ የተናገሩት ዛሬ በሽራተን አዲስ ሆቴል በሰጡት ጋዜጣዊ መግለጫ ላይ ከአንድ ጋዜጠኛ ለቀረበላቸው ጥያቄ መልስ በሰጡበት ወቅት ነው። በቅርቡ የታሰሩት የሶስት ጋዜጠኞችና የስድስቱ የኢንተርኔት ድረገጽ አምደኞች ጉዳይ እንደሚያሳስባቸውም ገልጠዋል። ኬሪ በምጣኔ ሀብት እድገት ረገድ ግን የኢትዮጵያንም ምርታ አድነቀዋል ጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅረዋል። ትናንት ማምሻውን አዲስ አበባ የገቡት የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ልዩ ልዩ ጉዳዮች የተነሱበት መሆኑን ገልጸዋል። ከውይይቱ በኋላ በተናጥል በሰጡት መግለጫም የፖለቲካና የኢኮኖሚ ጉዳዮችን አንስተዋል። የኢኮኖሚ እድገት ከማስመዝገብ እና የአካባቢውን የጸጥታ ችግሮች ለመፍታት ከመስራት አንጻር የኢትዮጵያን መሪዎች ያመሰገኑት ጆን ኬሪ የዜጎችን ነጻነት ከማክበር አንጻር ግን የተለየ መልዕክት ነበራቸው። በተለይ በቅርቡ በቁጥጥር ስር የዋሉትን ሶስት ጋዜጠኞችና ስድስት የኢንተርኔት አምደኞች ጉዳይ ማንሳታቸውን ተናግረዋል። ባለፈው ዓመት አገኘሁት ያሉትን ወጣት የኢንተርኔት አምደኛ በስም በመጥቀስ ነው የጀመሩት። ባለፈው ዓመት አግኝቼው የነበረው ወጣት የኢንተርኔት አምደኛ ናትናኤል ፈለቀና አብረውት የታሰሩ ስምንት አጋሮቹ ጉዳይ እንደሚያሳስበኝ ለኢትዮጵያ መሪዎች ገልጬላቸዋለሁ። የኢኮኖሚ እድገትን ለረጅም ጊዜ ለመደገፍ የሀሳቦች በነጻነት መንሸራሸር የነፃ ገበያን ያህል ያስፈልጋል ብለዋል ጆን ኬሪ። በሸራተን ሆቴል በተካሄደው ጋዜጣዊ መግለጫ የመጠየቅ እድል ያገኙት ኢትዮጵያውያን ጋዜጠኞች ሁለት ናቸው። ከነዚህ አንደኛው ደግሞ ጋዜጣዊ መግለጫው ተጠናቀቀ ከተባለ በኋላ ጆን ኬሪ ራሳቸው እንዲጠይቅ የፈቀዱለት አናኒያ ሶሪ ነው። በቅርቡ የታሰሩትን ጋዜጠኞችና የኢንተርኔት አምደኞች ጉዳይ በማንሳት የሚከተለውን ጥያቄ ለአሜሪካው የውጭ ጉዳይ ሚኒስትር አቅርቧል ናትናኤል ፈለቀ uh, in Maekelawi. So uh, these things are repeating very much from the times of uh, Eskender Nega and others. የኢንተርኔት አምደኛ የሆነውን ናትናኤል ፈለቀንና አብረውት በማዕከላዊ እስር ቤት የሚገኙትን ጓደኞቹን ጉዳይ አንስተዋል። እነዚህ ነገሮች በጣም እየተደጋገሙ ነው ከእስክንድር ነጋ እስከ ወጣቶቹ ወንድሞቻችን እና ይህ ለማለት ያህል እየተናገሩት ነው ወይንስ መታሰራቸው የእውነት ያሳስበውታል የአሜሪካው የውጭ ጉዳይ ሚኒስትር ጆን ኬሪ ለዚህ ጥያቄ የሰጡት ምላሽ ተከታዩ ነው። በይፋ አደባባይ ቆሜ አንድ ነገር ስናገር የምር ላደርገው እፈልጋለሁ። እናም ያንን ማድረጌም የምር ነው። በዛሬው አስተያየቴ ላይም ናትናኤልን በስም ስጠቅሰው በተገቢ ሁኔታ አሳሳቢ ጉዳይ እያነሳሁ ነው። እዚህም ሆነ በየትኛውም አካባቢ የታሰሩ ጋዜጠኞች ጉዳይ ያሳስበናል። እናም ይህንን ጉዳይ በየትኛውም ቦታ እናነሳለን። የአሜሪካው የውጭ ጉዳይ ሚኒስትር በዚሁ ምላሻቸው የኢትዮጵያን የጸረ ሽብር ሕግም አንስተዋል። ሕገ መንግሥቱን ሙሉ በሙሉ ተግባራዊ ማድረግ እጅግ አስፈላጊ መሆኑን እናምናለን። የጸረ ሽብር ሕጉንም የሐሳብን በነጻነት መንሸራሸር ለማስቆም እንደ መሣሪያ ልንጠቀምበት አይገባም። ከባለሥልጣናት ጋር በሚኖረኝ ግንኙነት የፖለቲካ ምህዳሩን የማስፋቱን ጉዳይ ሁልጊዜም እማነሳለሁ ቀደም ሲልም እነዚህ የታሰሩ ዜጎች እንዲፈቱ ጥሪ አቅርበናል። ይህ የመንግሥታችን ፖሊሲ ነው። የምርም ነው። የአሜሪካው የውጭ ጉዳይ ሚኒስትር በሌላም በኩል ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉትን ውይይት እንዳጠናቀቁ በሰጡት በዚሁ መግለጫ ኢትዮጵያ እያስመዘገበች ነው ያሉትን የኢኮኖሚ እድገት አድንቀዋል። ከጠቅላይ ሚኒስትር ኃይለ ማርያም ጋር ያደረግሁትን ውይይት ገና ማጠናቀቄ ነው። ከኢኮኖሚና ሌሎች ነገሮች አንጻር ኢትዮጵያ ወደፊት እየተራመደች መሆኑን መናገር ተገቢ ይመስለኛል። ሰፊ ሥራ እየሠራች ያለች አገር ናት። ይህንን ለመረዳት ማድረግ ያለባችሁ እኔ ባለፉት ሰዓታት እንዳደረግሁት ሁሉ በተለያዩ አካባቢዎች በመኪና መዘዋወር ነው። ያኔ የኢኮኖሚ እንቅስቃሴዎቹ፣ የግንባታ መኪናዎቹን ብዛትና እየተካሄዱ ያሉ ግንባታዎችን ትመለከታላችሁ። ይህ የሀገሪቱን ፈጣን እድገት ያሳያል። ኢትዮጵያ በፍጥነት በማደግ ላይ ካሉ አስር የዓለም ሀገራት አንዷ መሆኗንም ውጭ ጉዳይ ሚኒስትሩ አስታውሰዋል። አሜሪካም የኢትዮጵያን የእድገት እንቅስቃሴ በመደገፍ ረገድ ቁርጠኛ ሆና እንደምትቆያ አረጋግጠዋል። በአካባቢው ያሉ ችግሮችን ከመፍታት አንጻር በተናጠልና በኢጋድ አማካኝነት የምታደርገውን ጥረትም አድንቀዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ መጨረሻው የምሽቱ ዘገባ ስናልፍ የደቡብ ሱዳን ተፋላሚ ወገኖች የግንባር ለግንባር ንግግር ዛሬ ጀምረዋል። እንዲህ አይነቱ ጥረት ሲደረግ በያዝነው የአውሮፓውያን ዓመት ሶስተኛው መሆኑ ነው። የአሁኑ የግንባር ንግግር መጀመር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አዲስ አበባ ላይ ከአካባቢው ሀገሮች መሪዎች ጋር ተገናኝተው ከመከሩበት ስብሰባ ጋር ገጥመዋል። መሪዎቹና ኬሪ ደቡብ ሱዳንን ለማረጋጋት ይረዳል ባሉት ሕጋዊነት ያለው ኃይል አስፈላጊነት ላይ ተስማምተዋል። ከአዲስ አበባ ማርታ ፋንደርቮፍ የላከችው ዘገባ አለ። ሰሎሞን አባተ ያቀርበዋል። በደቡብ ሱዳን መንግሥትና በተቃዋሚዎቹ መካከል አዲስ አበባ ላይ በተጀመረው በዚህ ዙር ድርድር ወገኖቹ አንዳች የተጨበጠ ስምምነት ላይ እንዲደርሱ ግፊቱና ጫናው እየበረታባቸው ነው። ባለፈው ታህሳስ አጋማሽ አካባቢ ጸቡ ከተጫረበት ጊዜ አንስቶ እስካሁን ባለፉት ከአራት ወራት የዘለቀ ጊዜ ጥለኞቹ የፈረሙት አንድ ተኩስ የማቆም ስምምነት ብቻ ቢሆንም እርሱም ቢሆን እስካሁን በሁለቱም እንደተረገጠ ነው። የፖለቲካ ሽግግር ሁኔታ መፍጠር ለአዲስ አበባው ስብሰባ ከተያዙት አጀንዳ ነጥቦች አንዱ መሆኑን የምሥራቅ አፍሪካ ሀገሮች የጋራ ልማት ባለሥልጣኑ ኢጋድ ሽምግልና ቡድን ሊቀመንበር ስዩም መስፍን ተናግረዋል። ወገኖቹ በሽግግሩ ጊዜ ወደ ብሔራዊ አንድነት መንግስት ምስረታ ሊወስዳቸው በሚችል ጊዜያዊ ወይም የሽግግር ወቅት ላይ እንዲወያዩ የማድረግ ሐሳብ ያለው ነው። ጊዜያዊው ወይም የሽግግሩ ወቅት ዕድሜ፣ የብሔራዊ አንድነት መንግስቱ ተፈጥሮ፣ ስፋቱና ኃላፊነቶቹ፣ የሽግግሩ ወቅት ሁኔታ እንዲሁም ወገኖቹ ሊወያዩባቸው የሚገባ ጉዳይ ነው። ኢጋድ እነዚህን ሐሳቦች የመጫን ሐሳብ ወይም ፍላጎት እንደሌለው አስታውቋል። ይሁን እንጂ ሁለቱም ወገኖች በተቀመጡት ጉዳዮች ላይ የመወያየት ሐሳብን መቀበላቸውን ገልጿል። ጠረጴዛ ላይ ያሉ ወይም እየታዩ ናቸው የሚባሉ ጉዳዮች ሁሉ እንደሚወያዩባቸው የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩየይ ገልጸዋል። ዘ ፈርስት ፖይንት ኢን ዘ አጀንዳ ኢዝ ዘ ስትሬንግዘኒንግ ኦፍ ዘ ሴሴሽን ኦፍ ሆስቲሊቲስ ኤንድ ዘ ኮሚትመንት የአጀንዳው የመጀመሪያው ነጥብ በጸብ ያለመፈላለግን ሁኔታ እንዲሁም ተግባራዊነቱንና ተፈጻሚነቱን ለማረጋገጥ ያለውን ቁርጠኝነት ማረጋገጥ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ወገኖቹ ስምምነት ላይ የሚደርሱበትን ሁኔታ ለማመቻቸት በሚያግዙ ጉዳዮች ላይ ከኢትዮጵያ ከኬንያና ከዩጋንዳ አቻዎቻቸው ጋር አዲስ አበባ ላይ መክረዋል። ሕጋዊነት ያለው ኃይል ወደ ደቡብ ሱዳን ሊላክ እንደሚገባ ተስማምተዋል። ዩናይትድ ስቴትስም ሀገሪቱ ውስጥ ሁከትን ለመጠንሰስና ለማራገብ በሚሰሩ ወገኖች ላይ የጉዞ ማዕቀብ ለመጣል ወይም ንብረቶቻቸውን ለመያዝ የሚያስችል አሰራሮች ማውጣቷ ተገልጿል። ኢጋድ ሰሞኑን ቦር፣ ማካላልና ቤንቲ ቤንቲዩ ውስጥ ያለውን ሁኔታ የሚከታተልና የሚታዘብ ቡድን ፈጥሯል። ያለፈው ዙር ድርድር ከተካሄደ ሦስት ሳምንታት አልፈዋል። ሁለቱም ወገኖች የተጨበጡ ውጤቶች ላይ ደርሰው ማየት እንደሚፈልጉ አደራዳሪው ስዩም መስፍን ገልጸዋል። በጸብ ያለ መፈላለግን ስምምነቱ ከተፈረመ ወዲህ የተገደለው ሰው ቁጥር ከዚያ በፊት ከነበረው ይበልጣል። ይህ የሚያሳየው በሁለቱም በኩል ቁርጠኝነት አለመኖርን ነው። እንዲህ አይነቱን ስምምነት የመጣስ አካሄድ የአካባቢው ሀገሮችም ዓለም አቀፉ ማኅበረሰብም ይበቃል ይበቃል እያሉ ነው። በሌላ በኩል ደግሞ ደቡብ ሱዳን ውስጥ እየተካሄደ ያለውን የደም መፋሰስ ለማስቆም ፕሬዚደንት ባራክ ኦባማ ማድረግ የሚገባቸውን ሁሉ እያደረጉ አይደለም ሲሉ የአሜሪካ የተወካዮች ምክር ቤቱ ሪፐብሊካን እንደራሴዎች እየከሰሱ ነው። የዛሬ 20 ዓመት ርዋንዳ ላይ የተፈጠረውን ሁኔታ እንደ ዛሬ ያስታውሰናል ያሉት የቨርጂኒያው እንደራሴና የተወካዮች ምክር ቤቱ የዓለም አቀፍ ግንኙነቶች ኮሚቴ ሰብሳቢ ፍራንክ ዎልፍ ኦባማ ከእርሳቸው የቀደሙትን ፕሬዚደንቶች ጆርጅ ቡሽንና ቢል ክሊንተንን ወደ ጁባ እንዲልኩ ጠይቀዋል። ፕሬዚደንት ኦባማ ይህ ሁኔታ እንዲቀጥል ሊፈቅዱ አይገባም። በምንም ጥፋተኛ ያልሆኑ ሌሎች ሰዎች ንጹሕ ደም ይበልጥ ከመፍሰሱ በፊት የቀድሞቹ ፕሬዚደንቶችን ፈጥነው በቀውሱ መፍትሔ ውስጥ እንዲገቡ ይጠይቋቸው። ፕሬዚደንት ኦባማ እርምጃ ሳይወስዱ ቢቀሩ በአስተዳደሩ ላይ ዕድፍ በህሊናው ላይ ደግሞ ጠባሳ እንደሆነ ይኖራል። የኮንግረሱ የሰብአዊ መብቶች ዓለም አቀፍ ቅኝት ኮሚቴ ሊቀመንበር የኒው ጀርሲ ሪፐብሊካን እንደራሴ ክሪስ ስሚትም ወደ መድረኩ ቀርበው ይህንኑ ጥያቄ ለዋይት ሃውስ ማቅረባቸውን ተናግረዋል። ሳልቫኪር የሚያደርጉትን የካውቦይ ባርኔጣ የሰጧቸው ፕሬዚደንት ቡሽ ናቸው። እነርሱ አንዳች መተሳሰር አላቸው። ይላኳቸው ይሄዳሉ። በእርግጥ የሁለቱ ቀደምት ፕሬዚደንቶች መላክ ለብጥብጥና ለውከቱ ዛሬውኑ መፍትሔ ያስገኛል የሚል እምነት የሌላቸውም አሉ። ለማንኛውም እንደራሴዎቹ ብርቱ ማሳሰቢያ አላቸው፤ ከፖለቲካ መፍትሄ አምልጠውና ሀገራቸውን ወደ ጦርነት ከተው ማንኛቸውም በአሸናፊነት መውጣት እንደማይችሉ ሊገነዘቡት ይገባል የሚል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ሰሞኑን ከአዲስ አበባ ጁባ እንደሚገቡ ታውቋል። የውጭ ጉዳይ መስሪያ ቤቱ ቀኑ መቼ እንደሆነ ግን በግልጽ አልተናገርም። ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ረዘም ያሉ ዘገባዎችን ነው። ቆንጂት ተከታታይ ያቀረብ ነው፣ ፋታ ሳያስፈልግ አይቀርም። ከዝግጅታችን አጋማሽም አልፈናል አልፈናል። ፋታ ትሰጥ በርሰሪዎቹ ምትክ ባይሆን፣ አድማጮች ፋታ የሚያገኙበት ወደሚቀጥለውን ፕሮግራም የምናሸጋግረበት አንድ ዜማ ተመርጧል። ጥሩ፣ ምን ቢሆን የብዙ ጊዜ ምርጫ ነው፣ አንቺም ስትመርጪው አያለሁኝ። ሸዋንዳኝ ሀይሉ ነው ስጦታሽ ከሚለው ሲዲ ላይ ያገኘውት አንዱን ዘፈን መዘዝ ያደረጉ ስጦታሽ ይሆን እሱም ስጦታሽ አይደለም። ለዛሬ የተመረጠው ሁለተኛው የአልበሙ ስም ስጦታሽ ነው፣ የተመረጠው ዜማ ግን ሰምታ ይሆን የሚል ነው። እስኪ እንስማው፣ ሰምታ ይሆን

ያለን ሰዓት ይኸው ብቻ ይመስላል አድማጮች። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው በቀጥታ የምንወስዳችሁ። ባህልና ማህበረሰብ ባለፉት ከአርባ በላይ ዓመታት በኢትዮጵያ የታዩ የባህል ለውጦችን በሚዳስሰው አዲስ መጽሐፍ ዙሪያ የጀመርነው ቃለ ምልልስ ሁለተኛ ክፍል ነው። ባህልና ማህበረሰብ ለምሽቱ የያዘው መሰናዶ የመጽሐፉ ደራሲ ዶክተር አለማየሁ መኮንን የሥነ ባህል ምርምር ባለሙያና በዚህ በዩናይትድ ስቴትስ በኮሎራዶ ክፍለ ግዛት ዴንቨር የመንፈሳዊ ትምህርት ተቋም የዴንቨር የመንፈሳዊ ትምህርት ተቋም ተባባሪ ፕሮፌሰር ናቸው። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ በእንግሊዝኛ ቋንቋ ተጽፎ በቅርቡ ለንባብ በበቃው በዚህ መጽሐፋቸው አብይ የትኩረት ጭብጦች ዙሪያ ከዶክተር አለማየሁ ጋር ያደረገውን ተከታይ ቆይታ ነው ይዞ የቀረበው የምሽቱን። በቀደመው የመጀመሪያ ክፍል ዝግጅቱ እልባት ያደረገበትን ጭብጥ መለስ ብሎ በማስታወስ ይጀምራል አሉላ። ዶክተር አለማየሁ መኮንን ትምህርት በመንደርደሪያው እንደጠቀሱት የዚህ የባህል ለውጥ ትልቁ አንቀሳቃሽ ሞተር ሆኖ ይጠቀሳል። እንዲያውም በአንድ ጽሁፎ የዘመናዊ ትምህርት ተጽዕኖ የቱን ያህል የጎላ እንደነበረ በልማድ መራሹ አስተሳሰብና በዘመናዊ ትምህርት በተገፋው መካከል የመጡ ተጽዕኖዎች የፈጠሩትን ጫና ያሳያሉ። ምን መሆን ነበረበት? ዘመናዊነትን መቀበል፣ ዘመናዊ ትምህርት መውሰድ በአንድ በኩል በአዎንታዊነቱ የሚደገፍም የምንቀበለው ከሚፈለግ ለውጥ ጋርም እንደመሆኑ በሌላ በኩል ደግሞ የቆየው የደረጀው ባህልና ልማድ ላይ ደግሞ ያሳድረው ተጽዕኖ ያልተፈለገ ውጤት ለማምጣቱም ምክንያት እንደሆነም የሚጠቅሳሉ። እስኪ አስረዱን። በጣም ግሩም ጥያቄ ነው። በአማርኛ እንዴት እንደምንለው አላውቅም። ፊሎሶፊ ኦፍ ኤጁኬሽን የሚባል ነገር አለ። ያ ኢትዮጵያ አልነበራትም። የአሜሪካኑን ትምህርት ወደ ኢትዮጵያ ውስጥ ስናመጣው፣ ምን አይነት ትምህርት ነው ኢትዮጵያ ሊጠቅማት የሚችለው? ይሄ ትምህርት እንዴት ነው ለኢትዮጵያውያን ሁኔታ እድገት ውስጥ አስተዋጽኦ ማድረግ የሚችለው ይሄ ትምህርት ምን ያህል ኢትዮጵያውያንም ጥሩ ኢትዮጵያዊ ያደርጋቸዋል የሚለውን ጥያቄ ላይ የተመሰረተ አልነበረም። ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ የምንማረው ትምህርት በዚህ የኢትዮጵያ ኦርቶዶክስ የተሻለ አስተዋጽኦ አድርጋለች። እና የተውሶ ትምህርት የተውሶ ካባ እንደመልበስ ነው የሆነው። በኃይለ ሥላሴ ጊዜ የተማርነው ትምህርት ከባህሉ መሰረቱ ጋር አልተዋሃደም፣ አልተጣጣመም። ከባህሉ መሰረቱ ጋር አልተዋሃደም። አሁን ለምሳሌ በዚህ ሀገር ኖረ አይተዋል። ትምህርታቸው ሁልጊዜ ለገንዘብ ብቻ የሚያዘጋጅ ሳይሆን ጥሩ ዜጋ፣ ለህብረተሰቡ የሚያስብ የሚቆረቆር ዜጋ እንዲያደርግህ የሚዘጋጅ ነው። ምክንያቱም እነሱ ናቸው የፈጠሩ፣ እነሱ ናቸው የሚያስተምሩት። ለእነሱ የተዘጋጀ ነው። እኛ ግን በተውሶ ላይ ብቻ ነው እንጂ ያተኮር ነው የምናገኘውን ገንዘብ የሚከፈቱትን ዩኒቨርሲቲዎች የሚመጣውን አስተማሪዎች ነው እንጂ ይሄ ትምህርት ምን ያህል ሊረዳን ይችላል ብለን የራሳችንን ሊቃውንት እንዲገመግሙትና እንዲያስቡበት አላደረጉትም። ስለዚህም ወጣቱ በተማረ ቁጥር የመንግስት አሰራሩን ቢሆን ቢሮክራሲው ሳይለወቅ የአሜሪካንን ትምህርት ተምረህ በፊደራል ሲስተም ውስጥ ለማድረግ ለመስራትም በጣም አስቸጋሪ ነው። እዚህ እንድትጠይቅ ፕሬዚዳንቱንም ቢሆን ቻሌንጅ እንድታደረግ፣ ሴኔቱንም ቢሆን ቻሌንጅ እንድታደረግ ያቀርቶ እግዚአብሔርንም እንኳን ኮስችን እንድታደረግ ነው የሚያዘጋጁ። እኛ ግን ንጉሱን በሶስቱ ስላሴዎች እንደተቀቡ እንደ አባታችን እንደ መሪያችን ትዝ ይለኛል ቤት ውስጥ በውሸት ኃይለ ሥላሴ ይሞትካል አባቴ ይመታኝ ነበር። እና በዛ አይነት ሲስተም ውስጥ የምዕራቡን ትምህርት ስትማር በጣም ከህዝቡ እያገለለህ ራስህንም ግራ እያጋባ ነው የሚሄደው። አዎ ዘመናዊ ትምህርት ያስፈልጋል፣ ለውጥ ያስፈልጋል። ነገር ግን ከባህል መሰረቶች፣ ከልማድ፣ ከሀገርና ከህብረተሰቡ ኑሮ ጋር መዋሐድ መጣጣም ነበረበት፣ ነው መደምደሚያው። መጣጣም ነበረበት። የአሜሪካንን ከሪኩለም ወይም የአሜሪካንን ትምህርት የሚፈጥር ቀርቶ ከዛም በላይ መፍጠር የሚችል ጭንቅላት ያላቸው ዜጎች አሉ እና ምንድን ነው ለኢትዮጵያውያን አሁን በተለያየ ጎሳ የተከፋፈልነን ብዙ አይነት የተፈጥሮ ስጦታዎች አሉን። ሚኔራልስ፣ ውሃ፣ ደኑ፣ መሬቱ፣ እነዚህን እነዚህን ነገሮች ለህዝቡ በሚጠቅም ሁኔታ የሚያዘጋጅ ትምህርት ምንድን ነው? የተለያየን ጎሳ የሚያቀራርብ ምንድን ነው? ኢትዮጵያ በላት ጂኦፖለቲክስ ከጎረቤቶቿም በዓለምም ውስጥ በሰላም ሊያኖራት የሚያስችለን ትምህርት ምንድን ነው? አሁን የሌኒን እና የማርክስ እንትን ከመረውጣችን በፊት እና ከማቀፋችን ና እርስ በርስ ከመገዳደላችን በፊት የራሳችንን ፖለቲካል ፊሎሶፊ መፍጠር እንችል ነበር እና እንዲህ እንዲህ አይነት ነገሮች ነው ሁልጊዜ ከውጭ ተበድረን ራሳችንን ተደርተን ራሳችንን መለወጥ የምንፈልገው እንጂ ራሳችን ፈጥረን ራሳችንን ለውጠን ራሳችን ማሻሻል ይቸግረናል። ጃፓንና ኮሪያ ጥሩ ምሳሌዎች ናቸው። በርከት ያሉ ዝርዝሮችን ይመለከታል መጽሐፎ ዶክተር አለማየሁ መኮንን በግርድፍ ትርጉሙ ቀደም ብዬ እንዳስተዋወቅኩት የባህል ለውጥ የተሰኘው ይህ መጽሐፎ እነኚህ ለውጦች ያሳደሩትን ጫና ብቻ ሳይሆን በተከታታይ ሶስት ስርዓቶች የመጡትን ብዙም ያልተነካና ገፍቶ ያልተመረመረ የባህል ድርሻ ነው የሚያነሱት። አስተዳደርና አመራርን እንዲሁም ግላዊ አስተሳሰቦች እና የዘመን ጥያቄዎች በየበኩላቸው የተጫወቱትን ሚና ይመረምራሉ። እስኪ አንዱን ሌላ ዋና ጭብጥ እንውሰድ። አሁን ያለንበትን ጨምሮ በተለይ በእነኚህ በመጡት የባህል ለውጦች ውስጥ በተናጠል ሶስቱ ስርዓቶች በተለይ አስተዳደርና አመራር በባህሉ ላይ በቀጥታ ያደረሱትን ጫና። በጣም ጥሩ ጥያቄ ነው አሉላ። በተቻለ መጠን ጥያቄህን መመለስ ሞክራለሁ። መጽሐፉን እንዳነበከው አንባቢ መጽሐፉን አንብቦ ካልተረዳ በስተቀር ጥልቅ ሀሳቡ ማግኘት አይችልም። ግን በአስተዳደር ደረጃ ሶስት ነገሮችን ልጠቅስልህ እፈልጋለሁ። በኃይለ ስላሴ ጊዜ የመጣው የምዕራቡ ትምህርት በጣም ዴሞክራቲክ ግልጽ ሀሳብ መናገር፣ መጽሐፍ የሚያደፋፍር የሚያበረታታ ሆኖ ሳለ መንግስት አመራሩ ግን ዙፋናዊ ነው። የአንድ ሰው ድምፅ ከሁሉም በላይ ውሳኔ ያለው ሚኒስትሮቹም ይኖሩ ዳኛውንም የሚኒስትሮቹንም ድምፅ፣ የህዝቡንም ድምፅ አፍኖ ማዝ የሚችለው የዙፋኑ ችሎት ነው እና በነዛ ሁለቱ መካከል አሁን የነዋለልኝ መኮንንን ትግል በዩኒቨርሲቲ የነጥላሁንን የተማሪዎችን የተማሪዎች እንቅስቃሴ ስታይ ሁልጊዜ ግጭት ነበረው። እና ተማሪዎቹ የሚጠይቁት ጥያቄ ተማሪዎቹ የሚያቀርቡት ሀሳብ ለህዝቡ የሚሆነው ሁሉ ዙፋኑንም በመሪነት ደረጃ ያሉትንም በሃይማኖትም አመራር ላይ ያሉትንም የሚያስፈራና የሚያሰጋ ስለነበረ ወደ አብዮቱ መጣ። አብዮቱ ደግሞ ባጭሩ ብናገር በተለይ መንግስቱ ኃይለማርያም ይናገር የነበረው ስር ነቀል ለውጥ የሚለው ሀሳብ አንትሮፖሎጂካል ትምህርትም በሌላም ብታጠናው ራስን የሚያፈርስ ህብረተሰብን የሚያፈርስ ነው። በመሰረቱ ስር ነቀል ለውጥ ማንም ማድረግ አይችልም። ጥሩ ለውጥ የሚመጣው ባለፈው ላይ መልካሙን ወስደ በላዩ ላይ ስትገነባ እንጂ ሁሉም ነገር ስሩን ከነቀልከው የሚተወለድና የሚሞት ነገር እንጂ የሚቆም ነገር አታይም። ዶክተር አለማየሁ ሶስቱን ስርዓቶች በየበኩላቸው ይፈትሻሉ በመጽሐፋቸው በቃለ ምልልሱም እንዲሁ። አድማጮች ታዲያ ሰዓታችን ሊገድበን ሆነና ውይይታችን እዚሁ ላይ ማብቃታችን ነው። የባህል ለውጦች በኢትዮጵያ ደራሲ አለማየሁ መኮንን እንግዳይ እንደ ጊዜያቸው አመሰግናለሁ። በሚቀጥለው ፕሮግራማችን ቀሪውን ይዘን እንመለሳለን። ተከታዩ ሳምንታዊ ቅንብር ደግሞ ሳይንስ የተፈጥሮ አካባቢ ይሆናል የኮምፒውተር ቋንቋ ሃምሳኛ ዓመት የዋሽንግተን ዲሲ የሳይንስ ፌስቲቫል ለአንጎል ቀዶ ህክምና የተሠራ መርፌ ለዛሬ ሳይንስና ህይወት ዝግጅት የያዝኳቸው ርዕሶች ናቸው። ጤና ይስጥልኝ። ሚያዝያ 23 ኮምፒውተርን የሂሳብ ትምህርት የማይከታተሉ የኮሌጅ ተማሪዎች መጠቀም እንዲችሉ የሚያደርግ ልዩ የኮምፒውተር ቋንቋ የወጣበት 50ኛ ዓመት ነው። ይህ ቤዚክ ተብሎ የሚጠራ ቋንቋ ዛሬ በየግላችን ለምንጠቀምባቸው ኮምፒውተሮች መፈጠርና መስፋፋት ወደ ዛሬውም ዘመን መዝለቅ አንድ ግዙፍ እርምጃ ነበር። የዛሬ 50 ዓመት እኮ ኮምፒውተር ማለት ምን ማለት እንደነበር ያስታውሱ። የተያዙት በመንግሥት በግዙፍ የንግድ ድርጅቶች፣ በዩኒቨርሲቲዎችና በምርምር ተቋማት ነበር። የሚንቀሳቀሱት ደግሞ በሂሳብ ቀመሮች የመመሪያ ገጾችን በሚነድፉና በሚጽፉ የተወሰኑ ባለሙያዎች ብቻ ነበር። ልክ የዛሬ 50 ዓመት ታዲያ የትምህርት ቤታቸው ልጆች የሌሎች ተቋማት ተማሪዎች የሚጠቀሙባቸውን ኮምፒውተሮች ሊጠቀሙ ይችላሉ በሚል ተስፋ ጆን ከሚንና ቶማስ ኩርትስ የሚባሉ ሁለት የዳርማውት ኮሌጅ የሂሳብ ፕሮፌሰሮች ቀለል ያሉ መመሪያዎችን ያዘሉ መድብሎችን አዘጋጁ። ቢግነርስ ኦል ፐርፐስ ሲምቦሊክ ኢንስትራክሽን ኮድ በመጻር ቢኤኤስ አይ ሲ ቤዚክ ተብሎ የሚጠራ ለሁሉም ስራዎች የሚውል የምልክቶች መመሪያ ቀመር ለጀማሪዎች አወጡ ወይም ነደፉ። በሌሎች የኮምፒውተር ቋንቋዎች ውስጥ የነበሩ የበዙ ቴክኒካዊ ዝርዝሮችን ያስወገደ ወይም መኖራቸው እስከማይታወቅ የቀነሰ ቋንቋ ነው። አስበን የፈጠር ነው። ከቤዚክ ፈጣሪዎች አንዱ የሆኑ ታምስ ኩርትስ ለቪኦኤ በስካይፕ የተናገሩት ነው። የስራቸው ውጤት Not only did our students love getting ለፈለጉት ጉዳይ ሁሉ ወደ ኮምፒውተር መሄድን የወደዱት ተማሪዎቻችን ብቻ ሳይሆኑ ፋኩልቲውም ወደደው። በእርግጥ የተወሰኑ ደስተኛ ያልነበሩም ነበሩበት። ከዚያ በኋላ ኮምፒውተር የሌሎችን ሥራ ማቀላጠፉና የሰው ሕይወት የማይነጠልና የቅርብ አጋር መሆኑ ብቻ ሳይሆን ኮምፒውተር በራሱም የተራቀቀ ሰው ሰው የሚሸትና ፍጥነቱም ሆነ ተግባሩ እጅግ የሚደነቅ የሰፋም እየሆነ መጣ። ዛሬ ማንም ኮምፒውተርን መጠቀም ይችላል። የኮምፒውተሮች ፈጥኖ መሻሻል የዛሬ ሐምሳ ዓመቱን ቤዚክ በማራቀቅ ሥራዎች ላይ የተመረኮዘ ነው። በእርግጥ ዛሬ ቤዚክ ሥራ ላይ የሚውለው በአንዳንድ የኮምፒውተር አፍቃሪዎችና መሠረቱን በሚያጠኑ ባለሙያዎች ነው። ዘመን ተለውጧል። በግል ኮምፒውተሮች ለመጠቀም ቤዚክ ላይ መንጠላጠል አያስፈልግም። ዛሬ ባለንበት የእድገት ደረጃ ቤዚክ ለዘላለም ይኖር ባይባልም ለሜዴይ ድርብ ድምቀት ለሰጠው ቤዚክ ምስጋና ይግባውና የተሻለን ሆነናል። አሜሪካ በዓለም በሳይንስና በቴክኖሎጂ እጅግ የተራቀቁ ከሚባሉ ቁንጮ ሀገሮች አንዱ አይደለችም። የሳይንቲስቶችና የቴክኖሎጂስቶች እጅግ የበረታ እጥረት ግን አለባት። ባልደረባው ጆርጅ ፑቲክ ሰሞኑን አንድ ዋሽንግተን ዲሲ ላይ በተካሄደ ብሔራዊ ፌስቲቫል ላይ ተገኝቶ ነበር። የፌስቲቫሉ ዓላማ ተማሪዎች ወደ ሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ መስኮች እንዲሳቡ ማበረታታትና መቆስቆስ ነው። እንደ እውነቱ በግዙፉ የዋሽንግተኑ የስብሰባ ማዕከል የተገኘው ተማሪ ብዛትና መነሳሳቱ ለሳይንስና ቴክኖሎጂ ቀልባቸውን የሰጡ ብዙ መሆናቸውን ያሳያል። እንዲያም ሆኖ ታዲያ ቁጥራቸው ከአንድ ሚሊዮን በሚበልጥ ተማሪዎች ላይ በተካሄደ ቅኝት፣ ከዚያ ሁሉ ሳይንስ ላይ ያፈጠጠ ተማሪ በእውኑ ወደዚያ ለመዝለቅ ቴክኖሎጂስት ወይም መሐንዲስ ለመሆን የሚወስነው ወይም የሚፈልገው ከአስር ከመቶ ጥቂት ነው። ከፍ የሚለው ሳይንቲስቶች ያገኙት የእጃቸውን ነው ይላሉ። ከዋሽንግተኑ የሳይንስና ምህንድስና ፌስቲቫል ፈጣሪዎች አንዱ የሆኑት ለሪባክ። ፖፕ ስታርስ፣ ፕሮፌሽናል አክትሬስ አክተርስ፣ እኛ አብዝተን የምናደንቀው አትሌቶችን ነው፣ የሙዚቃ ከዋክብትን ነው፣ ተዋናዩን ነው። አንዳች ነገር መሆን የሚፈልጉ ብዙ ሰዎችን አፍርተናል። ሳይንቲስቶችንና መሀንዲሶችን እኮ አግንነን ስናደንቅ አንታይም። ቦክና ባልደረቦቻቸው ይህንን የሳይንስ ፌስቲቫል ለመጀመሪያ ጊዜ ያዘጋጁት የዛሬ አምስት ዓመት በ2009 በአውሮፓውያኑ የዘመን አቆጣጠር ሳንዲያጎ ካሊፎርኒያ ላይ ነበር። የዚያ ፌስቲቫል ስኬት ታዲያ እንዲሁም ሳይንቲስቶችንና ኢንጂነሮችን በወረንጦ የሚያድኑ የቴክኖሎጂ ኢንዱስትሪዎች አይኖች አረፉበትና ወደዱት። ከዚያን ጊዜ ጀምሮም አመታዊ ብሔራዊ ፌስቲቫል ሆነ። በምህፃር ስቴም ኤስቲ ኢኤም ብለው የጠሩት የሳይንስ የቴክኖሎጂ የኢንጂነሪንግና የሂሳብ ጥምር ብዙ አስደሳች ዝግጅቶችንም አክሎ ሳይንቲስቶችንና መሐንዲሶችን ከፍ አድርጎ በማውጣት አበረታች ውጤት እያስገኘ መሆኑን የሁለት ሺህ አስሩን ዓመተ ምሕረት ፌስቲቫል ያዘጋጁት የግዙፉ የሎክሄድ ማርቲን የቴክኖሎጂ ኩባንያ ባልደረባው ሬይ ጆንሰን ለቪኦኤ ተናግረዋል። ሰሞኑን የተሰራች በሮቦት የምትመራ ደቃቃ መርፌ አንጎል ውስጥ የተጠራቀሙ ወይም የረጉ የደም ቅሪቶችን ለቅማ በማውጣት ሕይወትን ማትረፍ የሚችል የሳይንስና የቴክኖሎጂ አብዮት ለሕክምናው ዘርፍ እንደምታስጨብጥ የካሮል ፒርሰን ዘገባ ይናገራል። የሳይንስና ቴክኖሎጂ ተአምር ለሕይወታችን ብልጽግና ብዙ ያሳየናልና እሰየው እያልን ለዛሬ እንሰነባበት። ሰሎሞን አባተ ነኝ። ጤና ይስጥልኝ። ሰለሞን አባትን ለሳይንስና ሕይወት እንዲሁም ተፈጥሮና አካባቢ ዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በደቡብ ሱዳን በተከሰተው ቀውስ ምክንያት በብዙ ሺህ የሚቆጠሩ ሰዎች እንዳለቁና አንድ ሚሊዮን የሚሆኑት ደግሞ እንደተፈናቀሉ የሚታወቅ ነው። ከቅርብ ጊዜያት ወዲህ ደግሞ በቤንቱና በቦር በተፈጸሙት ጥቃቶች ሲቪሎችና የታጠቁ ሰዎች ኢላማ መሆናቸው ሁኔታውን አባብሶታል። የፕሬዚደንት ሳልቫኪር መንግስት ተቃዋሚ ኃይሎች ከ14ና ከ15 ቀናት በፊት ቤንቱ የተባለችውን የዩኒቲ ክፍለ ሀገር መዲናን ወረው ከሁለት መቶ በላይ የሚገመቱ ሴቶችና ህፃናት ያሉባቸው ሰዎች ተገደሉ። በትንሹ አራት መቶ የሚሆኑት ደግሞ ቆስለዋል። አብዛኞቹ ግድያዎች የተፈጸሙት በዘር ጥላቻ ምክንያት እንደሆነ ተዘግቧል። ደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ እንደሚለው ሰዎቹ በሆስፒታሎች መስጊዶችና አብያተ ክርስቲያን በተጠለሉበት ወቅት በዘራቸው ምክንያት ተለይተው ነበር የተገደሉት። አንድ የአካባቢው ሬዲዮ የተወሰነ ዘር ቡድኖች ቤንት ውስጥ መቆየት የለባቸውም የሚል ቅስቀሳ ያሰማ እንደነበር የአንድ ዘር አባላት የሆኑት ወንዶች በሌላው ዘር ሴቶች ላይ የወሲብ ጥቃት እንዲፈጽሙ ይቀሰቅስ እንደነበር ተዘግቧል። በቤንቱ ጥቃት ከተፈጸመ በኋላ አንድ የታጠቀ ቡድን ለመበቀል ሲል በጆንግሌ ክፍለ ሀገር መዲና ቦር በሚገኘው የተባበሩት መንግስታት ድርጅት ተልዕኮ ግቢ ላይ ጥቃት ከፍቶ ብዙ እዛው የተጠለሉ ተፈናቃዮችን ገደለ። ዩናይትድ ስቴትስ በቤንቱና በቦር የተፈጸሙትን ጥቃቶች አጥብቃ ታወግዛለች። የደቡብ ሱዳን መንግስትና የታጠቀው ተቃዋሚ ቡድን የግጭቱን አዙሪት አቁመው በሀገሪቱ ህግና ስርዓት እንዲመለስ ዩናይትድ ስቴትስ ጥሪ ታደርጋለች። ሁለቱም ወገኖች በደቡብ ሱዳን ያለው የተባበሩት መንግስታት ድርጅት ተልእኮ ሲቪሎችን ከአደጋ የመጠበቅ ተግባሩን ማክበር አለባቸው። ሁለቱም ቡድኖች የሲቪሉን ህዝብ ሰብአዊ መብት ማክበር ይገባቸዋል። ሆን ብሎ ሲቪሎችን ወይም የተባበሩት መንግስታት ድርጅት ተልዕኮን ኢላማ ማድረጉ ፈጽሞ ተቀባይነት አይኖረውም። እንዲህ አይነቱን ተግባር የሚፈጽሙት ሰዎችም ተጠያቂ እንዲሆኑ ማድረግ ያስፈልጋል። ግጭቱ ለአራት ወራት ያህል በተካሄደበት ወቅት በህዝብ ላይ የተፈጸሙትን በደሎች ለመመርመር አንድ የአፍሪካ ህብረት ኮሚሽን ተቋቁሟል። በቅርቡ ደቡብ ሱዳን ሄዶ ስራውን ይጀምራል። በሌላ በኩል ደግሞ የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ የቁጥጥርና የማጣራት ዘዴ በቤንቱና በቦር የተፈጸሙትን ጥቃቶች እየመረመረ ነው። የተገኘውን ውጤት በቅርቡ ለኢጋድ ልዩ ልዑክ ያቀርባል። የደቡብ ሱዳን መንግስትና ተቃዋሚው ኃይል ከመርማሪዎቹ ጋር እንዲተባበሩ ጥሪ እናደርጋለን። የምርመራውን ዘገባ ለማየትም እንጓጓለን ሲል የዕለቱ ርዕሰ አንቀጽ ትችቱን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን ስርጭታችንን ወደ ማጠናቀቁ ተቃርበናል። የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያዎቹን ባጫጭሩ አሁን ከመሸ በደረሰን ዜና በአዲስ አበባ ዙሪያ ያሉ ከተሞችን በዋና ከተማይቱ ማስተር ፕላን ውስጥ አካቶ ለማልማት በሚል የተያዘውን እቅድ ከተቃወሙ የኦሮሚያ ዩኒቨርሲቲዎች ተማሪዎች ጋር በተነሳ ግጭት በሰው ሕይወትና ንብረት ላይ ጉዳት መድረሱን የመንግስት ኮሚዩኒኬሽንስ ጉዳዮች ጽሕፈት ቤት አስታውቋል። ጽሕፈት ቤቱ ዛሬ ማምሻውን ባወጣው መግለጫ በመዳ ወላቡ የሶስት ተማሪዎች በአምቦና ቶኬ ታዮ ከተሞች የሰባት ሰዎች ሕይወት ማለፉንና በቢዝነስና ኮንስትራክሽን ባንክ ላይ የዘረፋ ሙከራ መደረጉን ገልጿል። በሀሮማያ ማንነታቸው ባልታወቀ ሰዎች በተወረወረ ፈንጂ ሰባ ተማሪዎች መቁሰላቸውና የአንድ ተማሪ ሕይወት ማለፉን ጽህፈት ቤቱ አስታውቋል። ዝርዝሩን በነገ ምሽት ዝግጅታችን እናቀርባለን። በተያያዥ ዜና በአምቦና አካባቢያ ቁጥሯቸው 17 የሚደርስ ሰዎች መገደላቸውን የኦሮሞ ፌዴራላዊ ኮንግሬስ ከሷል። ኦፌኮ የአካባቢው ምንጮች ጠቅሶ ዛሬ ይፋ ባደረገው በዚህ መግለጫው የኢህአዴግ መንግስት ለዚህ የኃይል እርምጃ ተጠያቂ ነው ብሏል። መግለጫው አክሎም የኦሮሞና የአማራ ብሔረሰቦችን ለማጋጨት ደባ እየተካሄድ ነው ሲል ወንጅሏል። የጸረ ሽብር ህጉን ሀሳብ በነጻነት መንሸራሸር ለማስቆም እንደ መሳሪያ ልንጠቀምበት አይገባም ሲሉ ኢትዮጵያን በመጎብኘት ላይ የሚገኙት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ህን የተናገሩት ዛሬ በሽራተን ሆቴል በሰጡት ጋዜጣዊ መግለጫ ላይ ከአንድ ጋዜጠኛ ለቀረበላቸው ጥያቄ መልስ በሰጡበት ወቅት ነው። በቅርቡ የታሰሩትን የሶስት ጋዜጠኞችና የስድስቱ የኢንተርኔት ድረገጽ አምደኞች ጉዳይ እንደሚያሳስባቸውም ኬሪ ገልጠዋል። በምጣኔ ሀብት እድገት ረገድ ግን የኢትዮጵያ መርታ አድንቀዋል። በሌላ ዜና የአህጉሪቱን እጅግ ደም አፋሳሽ የሆኑ ግጭቶች ለመዋጋት የሚካሄዱትን አፍሪካ መራሽ ጥረቶች ዩናይትድ ስቴትስ እንደምትደግፍ የውጭ ጉዳይ ሚኒስትር ጆን ኬሪ አስገንዝበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በአዲስ አበባ ጉብኝታቸው ላይ ሲናገሩ ብዛት ያላቸው ሀገሮች ወደ ተስፋፋ ብጥብጥ የማሽቆልቆል አደጋ ላይ ናቸው ሲሉ ተናግረዋል። የኢትዮጵያ ሕዝብ ተወካዮች ምክር ቤት የይቅርታ አዋጅ ማሻሻያን አስመልክቶ የቀረበው ረቂቅ የጸረ ተመሳሳይ ጾታ ግንኙነት አንቀጽ አውጥቶ በማሻሻል ሕግ አድርጎ አጸደቀው። አድማጮች የሰዓቱ የዓለም ዜና ይኸው ነበር። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ22 እና በ25 ሜትር ባንድ ከሶስት ሰዓት ጀምሮ የሚያስተላልፈውን ስርጭት የዛሬውን እዚህ ላይ አብቅቷል። ያስተናግድ ናችሁ ቆንጅታይና አሉላ ከበደ ከቀናባሪያችን ቴሌላይምባ ከተተኪው የስርጭት መሐንዲስ ሚሻ ድብንስኪና ከዋና አዘጋጁ ሰለሞን ክፍሌ እንዲሁም ከተቀሩ ባልደረቦቻችን ጋር ብዙ እንሰናብታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ቀደም በሚለው በአንድ ሰዓት ላይ እንገናኛለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም። እንደምን አደሩ።